የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ስና ምክንዩ ብለን ስንል አሁን የታዋቂው የግዕዝ ምሁር አለቃ ኪዳነ ወልድ ክፍሌ መጽሐፋቸው ላይ የእሳቸውን መጽሐፍ ላይ ነው ያገኘውት ስና መክንዮ የሚለውን ነገር መከነያ የሚለውን የግዕዝ ቃል ነው እሳቸው የተጠቀሙት መከነየ ከሚለው ዘር አንቀጽ ነው የሚወጣው። መከነየ ማለት ደግሞ ምክንያት አቀረበ ማስረጃ ሰጠ ማለት ነው። ዶክተር ተስፋዬ ሮበሌ ይባላሉ። ስና መክንዮ የምግት አደረጃጀት አገማገምና አሰናዘር በሚል ርዕስ በቅርቡ ስለንባባ በቁት መጽሐፋቸው መነሻነት ሙግት ወይም ክርክር፣ ሀሳብን ማጥራት፣ ምክንያታዊ ምዘናና ድምዳሜዎቹ፣ ስለ እውነትና ስለመጠየቅ እንወያያለን። በተሻለ መንገድ እየተንቀሳቀሰ ያየሁት እኔ ይሄ የፓብሊክ አርት የሚባለው ዘርፍ ነው። ይሄ እንግዲህ በየ በየ ሰፈር በየቦታዎች በየ ህዝብ የሚገናኝበት ወይ ህዝብ የሚያልፍበት ቦታዎች ላይ የሚሰሩ የስዕል ዝግጅቶች። በዋሽንግተን ዲሲ መንግስት አርትስ ኤንድ ሁማኒቲስ ኮሚሽን ተጠባባቂ የሥራ አስፈጻሚ ዲሬክተር ዶክተር ሄራን ሰረቀ ብርሃን ናቸው። ኮቪድ-19 የጥበብ ቤቶችን በሮች ገርበብ ባደረገባቸው በእነኚህ ያልተለመዱ ወራት የጥበብና የጥበበኞች ዕጣ እምን ነበር? ስራቸውን ጨምረን መልከት እናደርጋለን። የአዲስ አበባው ንጉሥ አክሊሉም መስኮቱ ሲከፈት የኮቪድ ሰሞናት ትዝብቱን የባለሳምንት ገጣሚውን ጨምሮ ብቅ ይላል። ለመሆኑ እንዲህ መስቀል ቅልባል ተለየው በዚህ ቅጽበት ምን ይናፍቆታል ቢባሉ ምን ይመልሱ ይሆን? እያሰቡ ይቆዩን። እሁድ ጥቅምት 15 2013 ዓ ም ጤና ስጥልን። እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አዎን፣ እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ። ዜና ይስጥልኝ። የተከበራችሁ አድማጮች እንደምናመሻችሁ። የሰዓቱን የዓለም ዜና ማሰማችሁ ሶሎሞን አባተ ነኝ። ግብፅ ታላቁ ህዳሴ ግድብን እንድታፈርስ መምከራቸውንና እርምጃውን እንደሚያበረታቱም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መናገራቸውን ተከትሎ ከተለያዩ አካባቢዎች የተቃውሞ ድምፆች እየተሰሙ ነው። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ትናንት ባወጣው መግለጫ ኢትዮጵያ በፈጣሪዋ ታምና በህዝቡ አንድነትና በጽናት የቆመች አገር ናት። ጥቂት ሰጥተው ብዙ ሊያዝዟት በሚሞክሩ ተማምና አታውቅም፤ ሕይወታቸውን ሰጥተው ሊታዘዟት በተዘጋጁ ልጆቿ እንጂ ብሏል መግለጫው። አክሎም ሕዳሴ ግድብ የኢትዮጵያ ግድብ ነው። ኢትዮጵያውያን አሰቡት፣ ኢትዮጵያውያን ጀመሩት፣ ኢትዮጵያውያን ገነቡት፣ ኢትዮጵያውያን ይጨርሱታል። አይቀሬ ነው ብሏል። ኢትዮጵያውያን በአንድነት እንዲቆሙ የተጣራው የጠቅላይ ሚኒስትሩ ጽሕፈት ቤት መግለጫ በምንምና በማንም ካሰብነው መንገድ አንቀርም፣ ሁላችንም በየቦታችን 24 ሰዓት ለኢትዮጵያ እንቆም ብሏል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ ከሱዳንና ከእስራኤል መሪዎች ጋር በስልክ በተነጋገሩበት ወቅት ህዳሴ ግድብን አስመልክቶ በሰጡት አስተያየት ላይ አዲስ አበባ የሚገኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ማብራሪያ እንዲሰጧቸው የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ትናንት ቢሮቸው ጠርተው ያነጋገሯቸው መሆኑን የሚኒስቴር መስሪያ ቤቱ አስታውቋል። ግድቡን በተመለከተ በፕሬዚደንቱ የተሰጠው አስተያየት አሳሳች መሆኑን አቶ ገዱ አመልክተው የአባይን ውሃ ፍሰት እንደማያቆም ተናግረዋል። በተቀማጭ የዩናይትድ ስቴትስ ፕሬዚደንት በኢትዮጵያና በግብጽ መካከል ጦርነትን ማነሳሳት አንድም የሁለቱን ሀገሮች የኢትዮጵያና የዩናይትድ ስቴትስን የኖረና ስትራቴጂካዊ ግንኙነት አያንጸባርቅም አንድም የሀገሮች ግንኙነቶች የሚገዙበትን ዓለም አቀፍ ህግ የሚጻረር ነው ብለዋል። የውጭ ጉዳይ ሚኒስትሩ አክለውም ኢትዮጵያ በሉዓላዊነቷ ላይ ለሚሰነዘሩ ዛቻዎች ጨርሶ እንደማትንበረከክና በአፍሪካ ህብረት ማዕቀፍ መሰረት በሶስቱ ሀገሮች መካከል እየተካሄደ ባለው ድርድር ለመቀጠል ቁርጠኛ መሆኗን ለአሜሪካው አምባሳደር ያረጋገጡላቸው መሆኑን የውጭ ጉዳይ መስሪያ ቤቱ መረጃ አመልክቷል። ይህ በእንዲህ እንዳለ የአውሮፓ ህብረት ከፍተኛ ተጠሪ የሆኑት ዮሴፕ ቦሬል ትናንት ባወጡት መግለጫ በአባይ ተፋሰስ ውስጥ የሚኖሩ ከ ሁለት መቶ ሀምሳ ሚሊዮን በላይ ሰዎች በህዳሴ ግድብ አሞላል ላይ በድርድር ይደረስበታል ተብሎ እየተጠበቀ ካለው ስምምነት ተጠቃሚ ለመሆን ዝግጁ መሆናቸውንና በውሃ ደህንነት በመስኖ በግብርና ምርትና የኤሌክትሪክ ኃይል በማመንጨት የማዋለ ንዋይ ፍሰት እየጠበቁ መሆናቸውን አመልክተዋል። ኢትዮጵያ፣ ሱዳንና ግብጽ በውሃ አሞላሉ ላይ ስምምነት ላይ ይደርሳሉ ተብሎ እየተጠበቀ መሆኑን ሚስተር ቦሬል ጠቁመው ይህ ጊዜ ውጥረትን ለማባባስ ሳይሆን ለተግባር የተመቸ ነው ብለዋል። በአውሮፓ ህብረት የውጭ ተግባር አገልግሎት ዌብሳይት ላይ የወጣው መግለጫ እንደሚጠቁመው ወገኖቹ በድርድር ወደ መፍትሄ እንዲደርሱ የአፍሪካ ህብረት የወቅቱ ሊቀመንበር በሆነችው በደቡብ አፍሪካ የተያዘውን ጥረት የአውሮፓ ህብረት ሙሉ በሙሉ እንደሚደግፈው የህብረቱ ከፍተኛ ተጠሪ ጆሴፕ ቦሬል አመልክተው ድርድሮቹ እንደገና ተጀምረው በተሳካ ሁኔታ እንዲጠናቀቁ ህብረቱ እንደሚጠብቅ አስታውቀዋል። በሌላ በኩል ደግሞ ለፕሬዚደንት ዶናልድ ትራምፕ በቀጥታ በጻፉት ደብዳቤ ጸቤ ማነሳሳት አድራጎቶ በእናት ሀገሬ ላይ የእጅ አዙር ጦርነት የመክፈትን ያህል ነው ሲሉ ተቃውሟቸውን በብርቱ ቃላት ያሰሙት የኔቫዳ ግዛት ምክር ቤት አባል አሌክዛንደር አሰፋ ፕሬዚደንቱ አቋማቸውን በድጋሚ እንዲመረምሩ ጠይቀዋል። ዩናይትድ ስቴትስ ሁሉንም ሀገሮች በእኩልነት እንድትመለከትና ሀገሮቹን ወደ ህብረት ማምጣት ላይ እንድታተኩር አሳስበዋል። ሌሎችም በርካታ አስተያየቶች ከፖለቲከኞች ከተቋማትና በተሟጋቾች መሰማት ቀጥለዋል። የፕሬዚደንት ትራምፕን የከትናንት በስቲያ አስተያየት አስመልክቶ ከዋይት ሐውስና ከውጭ ጉዳይ መስሪያ ቤቱ እንዲሁም ከሌሎች የዩናይትድ ስቴትስ መንግስትና በአባይ ጉዳይ ውስጥ ካሉ ወገኖች ተጨማሪ ማብራሪያዎችንና አስተያየቶችን ለማግኘትና ለአድማጮች ለማድረስ እንጥራለን። ከአሜሪካ ድምፅ የሚተላለፍላችሁን የእሁድ ምሽት ዜና ነው እያደመጣችሁ ያላችሁት ክቡራትና ክቡራን። ጠቅላይ ሚኒስትር አብይ አህመድ በበረሃን በጣ ጉዳት የደረሰበትን የደቡብ ወሎን ወረባቦ ወረዳ ዛሬ ጎብኝተዋል አርሶ አደሮችን አነጋግረዋል መስፍን አራጌ ከደሴ ተጨማሪ አለው በኢትዮጵያ ብሮድካስቲንግ ኮርፖሬት በቀረበው የጠቅላይ ሚኒስትር አብይ አህመድ አስተያየት አፋርን ጨምሮ በምስራቃዊ የአማራ አካባቢዎች ሁለት ነጥብ ሁለት ሚሊዮን ሄክታር መሬት የዳሰሳ ጥናት ተደርጓል። ከዚህ ውስጥ ሰባት መቶ ሺህ ሄክታር የእርሻ መሬት ጉዳት ደርሶበታል። እስካሁን ባለው የመከላከል ሂደት ሰባ ዘጠኝ በመቶ የበረሃ አንበጣውን መቆጣጠር መቻሉን ነው ጠቅላይ ሚኒስትሩ ያስታወቁት። የማህበረሰብና የመንግስት ቅንጅት ለመከላከል የተደረገው ጥረት እጅግ ተስፋ ሰጪ ነው። ለሚቀጥለውም ጊዜ እንደዚህ አይነት ጥቃት ሊያጋጥም ስለሚችል ጠንከር ያለ ስራ መስራት ያስፈልጋል። በድምሩ አሁን ወደ ሰባ ዘጠኝ ፐርሰንት ገደማ ማ ያለውን ኮንትሮል ተደርጓል። አርሶ አደሩ ከመንግስት ጋር በመሬትም በአየርም ባለ የመከላከል ስራ የተሳካ ስራ ተሰርቷል። ግን ወደ ሀያ አንድ ፐርሰንት ገደማ አሁንም ዋናው መንጋ ሳይሆን መንጋው እየተከፈለ እየተከፈለ ሸለቆ ውስጥ እየገባ መለሰኛ ጥቃቶች እያካሄደ ይገኛል። ይህ አርሶ አደሩ ተቀናጅቶ ማታ ካደረ በኋላ በተኛበት ከደረስ ሊበራ አይችልም አንበጣ። እሱን ባለበት የማጥቃት ስራ በመኪና በመሬት እየተጓዙ ኬሚካል መርጨት፣ በምድርና በመኪና የማይቻውን ደግሞ በአውሮፕላን አቅም በፈቀደ የጉዳቱን ሰለባዎች ለመርዳት መንግስት አስፈላጊውን ሁሉ ያደርጋል ብለዋል። በአንድ በኩል አንበጣ መከላከል፣ በሌላ በኩል ደግሞ የተጎዳውን ማህበረሰብ ማገዝ የዘንድሮ ስራ ይሆናል። አሁን የሚያስፈልገው ምንድን ነው ማድረግ የምንችለው የሚለውን በአካል ቀርበን በማየት እነሱን በማነጋገር መፍትሄ ለማበጀት ነው። ከዚህ አንጻር በጣም ጠቃሚ ግብአት አግኝተናል። ምን ማድረግ እንዳለብንም ግንዛቤ ወስደናል። በተቀናጀ መንገድ ህዝባችን ከዚህ መከራ ከዚህ ጣጣ የሚያልፍበትን መንገድ መንግስት አቅም በፈቀደ መጠን ያመቻቻል። የአንበጣው ክስተት በተወሰኑ አካባቢዎች ላይ ያስከተለው ጉዳት የከፋ ቢሆንም እንደ ሀገር በምርታማነት ላይ የሚያሳድረው ተጽዕኖ ከአምስት በመቶ እንደማይበልጥ ጠቅላይ ሚኒስትሩ ከኢቢሲ ጋር በነበራቸው ቆይታ አስረድተዋል። ዘንድሮ ከሰላሳ አምስት ሚሊየን ይሆናል ኩንታል በላይ ትርፍ ምርት የማምረት እቅዳለን። ከዛ አንጻር ጉዳቱ በሀገር ደረጃ ሲታይ በምርትና ምርታማነት ላይ የሚያደርሰው ጥቃት ውስንነት አለው። ነገር ግን የተጠቃውን ቀበሌ ማየት ነው። አሁን እቺን ቀበሌ ብንወስድ ሌላ ቦታ የተመረተው ምርት ሳይሆን እቺ ቀበሌ ድጋፍ ያስፈልጋታል ጥቃቱ ከፍተኛ ስለሆነ። እንደ ሀገር ሲታይ ግን ዘንድሮም የተሻለ ምርት በብዙ ሚሊዮን ኩንታል እንደምናገኝ ነው የሚጠበቀው። በሌላ በኩል ሁለት ነጥብ አንድ ቢሊየን ብር በጀት የተቆረጠለት የሀይቅ ቢስቲ ማጨፍራ የአስፋልት ስራ ጠቅላይ ሚኒስትሩ አስጀምረዋል። ሰባ አራት ኪሎ ሜትር ርዝመት ያለው የመንገድ ስራ ፕሮጀክት በአራት አመት ውስጥ ይጠናቀቃል ተብሏል። የአማራ ክልልን ከአፋር የሚያገናኘው መንገድ በተለይ የንግድ እንቅስቃሴ በማሳለጥ የአርሶ አደሩን ተጠቃሚነት ያረጋግጣል ተብሎለታል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ መስፍን ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር እስከ ትናንት 1ሺ419 ደርሷል ለቫይረሱ ከተጋለጠው 92858 ሰው አሁን ታማሚ የሆነው ወይም ቫይረሱ በንቃት ያለበት ሰው ቁጥር 44595 መሆኑንና 309 ሰዎች በጽኑ ሕመም ላይ መሆናቸውን የጤና ሚኒስቴር ትናንት ባወጣው መግለጫ አሳውቋል። ትናንት ብቻ 19 ሰው በኮቪድ-19 ምክንያት መሞቱንና 629 ሰው ለኮሮና ቫይረስ መጋለጡንም ሚኒስቴሩ መግለጫ ያሳያል። በሌላ በኩል የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ጽሕፈት ቤት ኃላፊ ማርክ ሾርት በኮሮና ቫይረስ መያዛቸውና አሁን ተነጥለው እንደሚገኙ አንድ የዋይት ሀውስ ቤተ መንግሥት ቃል አቀባይ አስታውቀዋል። በዛሬው እለት በዩናይትድ ስቴትስ የኮሮና ቫይረስ ተጋላጭ ቁጥር ከ8 ሚሊዮን 500 ሺህ መብለጡንና በኮቪድ-19 ምክንያት የሞተው ሰው ከ224 ሺህ በላይ መሆኑን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕቀል አስታውቀዋል። አሜሪካውያን ሁሉ የአፍና የአፍንጫ መሸፈኛ የማያደርጉ ከሆነ እስከፊታችን የካቲት የሚሞተው ሰው ቁጥር ከግማሽ ሚሊዮን ሊበልጥ እንደሚችል የዋሽንግተን ዩኒቨርሲቲ የጤና ቀመርና ዘና ኢንስቲትዩት አስጠንቅቋል። በዓለም ዙሪያ ለኮሮና ቫይረስ ከተጋለጠው ከአርባ ሁለት ሚሊዮን በላይ የሚሆን ሰው ከ1 ሚሊዮን አንድ መቶ ሺህ በላይ ሰው በኮቪድ-19 ምክንያት ባለፉት ዘጠኝ ወራት ውስጥ ሞቷል። ለመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የቀሩት ዘጠኝ ቀናት ብቻ ሲሆኑ ሁለቱም እጩዎችና ምክትሎቻቸው ዛሬ በተለያዩ ግዛቶች ውስጥ የተጠናከሩ ቅስቀሳዎችን እያደረጉ ናቸው። ፕሬዝደንት ዶናልድ ትራምፕ በሰሜን ምስራቆቹ ኒው ሃምፕሻየር እና ሜን ግዛቶች እየቀሰቀሱ ነው። ትራምፕ ባለፈው ምርጫ ተፎካካሪያቸው በነበሩት ሂላሪ ክሊንተን በጠባብ ልዩነት የተበለጡባት ግዛት ነች ኒው ሃምፕሻየር። በአሁኑ የምርጫ ወቅት ግዛቲቱ ውስጥ በተሰበሰበው የሕዝብ አስተያየት ስሌት ዴሞክራቲኩ እጩ ጆ ባይደን ፕሬዚደንቱን በ11 ከመቶ ልዩነት እየመሯቸው መሆኑ ተነግሯል። ጆ ባይደን ዛሬ ድምጼን እሰጣለሁ በሚል ኮንሰርት ላይ በርቀት ንግግር እንደሚያደርጉ ተገልጿል። የአሁኑ ምክትል ፕሬዚደንት ማይክ ፔንስ ዛሬ ሰሜን ካሮላይናዋ ኪንስተን ውስጥ የሚናገሩ ሲሆን የባይደን እጩ ምክትል የካሊፎርኒያዋ ሴናተር ካማላ ሐሪስ ደግሞ ሚሽጋን ግዛት ውስጥ በተለያዩ ከተሞች እየቀሰቀሱ ናቸው። በአጠቃላዩ የመራጭ አስተያየት ቀመር አማካይ ባይደን ትራምፕን በስምንትና በዘጠኝ መቶኛ ነጥቦች እየመሯቸው ቢሆንም በዩናይትድ ስቴትስ የምርጫ ዴሞክራሲ አሸናፊ የሚወሰነው በአጠቃላይ መራጭ ድምጽ ብልጫ ሳይሆን ተፎካካሪዎቹ ከየግዛቲቱ በሚያገኟቸው የልኡካን ድምፆች ድምር በመሆኑ ነው የግዛቶቹ ቅስቀሳዎች እንዲህ ተጠናክረው ያሉት። የደቡብ ኮሪያው ግዙፍ ዓለም አቀፍ የቴክኖሎጂ ኩባንያ ሳምሰንግ ሊቀመንበር ሊኩንሂ ዛሬ አረፉ። ግንቦት ሁለት ሺ ስድስት ዓመተ ምህረት ባጋጠማቸው የልብ መታወቅ ምክንያት ላለፉት ስድስት ዓመታት ያህል ሕክምና ላይ የቆዩት ሊኩንሂ ዛሬ ያረፉት በሰባ አራት ዓመት እድሜያቸው ነው። ለዜናው የተያዘው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ክቡራትና ክቡራን፣ ወደ አሉላ አልመልሳችሁ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እንደምናመሻችሁ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። እሁድ ጥቅምት 15 2013 ዓ ም የራዲዮ መጽሔት ጀመረ። አሁን በመጽሔት ወግ መሠረት ሳምንቷን ምርጥ ግጥም እናስቀድም። ዓለም ደረሰ ይሉናል ዓለም ማለፊያዋ ዋ የሰው ነገር ዋ ጊዜ መቼ ገና መቼ ደረሰና ሰው ነው በገዛ እጁ የራሱ መፍረሻ ሌላ ነገር ሲሻ አይበቃኝም ብሎ ሲሰሰት ሲሻማ የሌሎችን ዓለም ሲናጠቅ ሲቃማ ይፈጥራል ጦርነት ይጠዛጠዛሉ ዓለማት ከዓለማት ከመሬት ጨረቃ ከጨረቃ መሬት የአቶሚኮርችት ይላካል ይመጣል የከዋክብት መስመር ጉዟቸው ይናጋል፣ እየተፋለሱ አንዱ ኮከብ ካሉ ዓለማት ሲፈርሱ ዓለማት ሲናዱ እልፊት የሚመጣው ወዮ ያን ጊዜ ነው። ሕልፈተ ዓለም በሚል ርዕስ ሰዓሊና ገጣሚ ገብረ ክርስቶስ ደስታ በጻፋትና የሳምንቷ ምርጥ ባደረግናት ግጥም የዛሬ ጥቅምት 15 2013 ዓ ም ዝግጅታችንን ጀምረናል። መንገድ ስጡኝ ሰፊ በሚል ርዕስ በ1998 ዓ ም የአዲስ አበባ ዩኒቨርሲቲው የኢትዮጵያ ጥናትና ምርምር ኢንስቲትዩት ካሳተመው የግጥም መድብል ነው ያገኘናት። ቀደም ብለን በመግቢያችን ያስተዋወቅናቸው እንግዳችን ዶክተር ሄራን ሰረቀ ብርሃን ናቸው። አዘጋጇ አድማጮች አሁንም በተከታዩ ሰልፍ ለምሽት ወደ ተሰናዱ ፈጎች እንደርደር።

ደርዝ ያለው ወግ ማውጋት ወይም መስማት የሚያምረውን ያህል ካንጀት ጠብ የሚል ሁነኛ መከራከሪያ የሚቀርብበት ሙግትም ያንኑ ያህል ቀልብ ይገዛል። ስነ አመክንዮ የሙግት አደረጃጀት አገማገምና አሰናዘር ማመክንዩ ማለት ምን ማለት ነው? ከእንደገና ደግሞ ምን ማለትስ አይደለም ብለን ደግሞ ብንጠይቅ፣ አንዱን ጥያቄ በአዎንታዊ እና በአሉታዊ ብናገላብጠው፣ አሉታዊውን ልጀምር። ምን ማለት አይደለም? አሁን ለምሳሌ የሚለውን ነገር አንዳንድ ሰዎች ሙጉት ወይንም ስና መክንዩ ሲባል እንደ ጭቅጭቅ ይመስላቸዋል። ንትርክ እና እንደዛ ነገር አይደለም። ይሄ እንደውም በትልልቅ የትምህርት ተቋማትም ውስጥም ትምህርት ይሰጣል። ለምሳሌ በድራማ በሌክቸር መንገድ ይሰጣል፣ በውይይት ይሰጣል፣ በጥያቄና መልስ ይሰጣል። ልክ እንደዛ በምጉትም ይሰጣል ማለት ነው። የራሱ አካሄድ ወይንም ደግሞ ቦይ ተቀይሶለት የተለያየ አቋም ያላቸው ሰዎች፣ የተለያየ ርእዮት ዓለም የሚከተሉ ሰዎች እንዲከራከሩ ይደረጋል እና አድማጩ ደግሞ ነገሩን ግራና ቀኝ በደንብ አድርጎ እንዲያይ እድል ይሰጠዋል ማለት ነው። ስለዚህ እንግዲህ ሎጂክ ስንል ወይንም ስነ መክንዮ ስንል ጭቅጭቅ ማለት ንትርክ ማለት እንዳልሆነ መታወቅ አለበት ብዬ ላለው። ሌላው ደግሞ ምንድን ነው፣ አንዳንድ ሰዎች ምን ይላሉ፣ ስናምክንዩ በአብዛኛው ስሜትን ይገላል፣ ወደ እውነት ላይ ብቻ ፎከስ ስለሚያደረግ ስሜታዊነትን ያዳፍናል አይነት ነገር የሚሉ ሰዎች አሉ። አዎ ያም ደግሞ እኔ ትክክል አይመስለኝም። እንደውም እንግዲህ በፍልስፍናው ዓለም የፍልስፍና አንዱ ሎጂክ የሚባለው ፍልስፍና እንግዲህ ሁለት ትልልቅ ክፍሎች አሉት። አንደኛው ሜታፊዚክስ ይባላል። ሌኛው ሌላው ኢፒስትሞሎጂ ይባላል። ስለ ስነ እውቀት የሚተነትን የሚያጠና ክፍል አለ። ከእንደገና ስለ ኑባሬ ወይንም ስለ ሜታፊዚክስ ስለምንለው ነገር የሚያጠና ክፍል አለ እና ሁለቱም ግን የሚሰሩት ግን ሎጂክ ግን የጀርባ አጥንቱ ነው ማለት ነው። ሜታፊዚክሱንም ኤፒስቴሞሎጂውንም ወይም ስነ እውቀቱንም ስለ ኑባር የምናጠናውንም ነገር የምናጠናበት ሎጂክን ተከተለን የምናጠናበት ነገር ነው እና እንግዲህ ጥንት ግሪካውያን ሎጂክን እንት ሲሉ እንደውም የንግግር ሬቶሪክ የሚባል ነገር ነበራቸውና በንግግር በሚጠናበት ጊዜ ሬቶሪክ በሚካሄድበት ጊዜ ሶስት ነገር ሶስት አንጎ አለው ወይም አጽቅ ልንለው እንችላለን፣ በግእዝ ምናልባት ትክክል ከሆነ ለምሳሌ ኤቶስ አለ፣ ፓቶስ አለ፣ ሎጎስ የሚባል ነገር አለ ይላሉ። እና ኤቶስ የሚሉት ነገር የተናጋሪው ተአማኒነቱ ሰውየው ታማኒ ሲሆን ነው ልንሰማው የምንችለው። አለ አይደለም። ሊደመጥ የሚገባው ነው ወይ በርዕሰ ጉዳዩ ላይ እውቀት አለው ወይ ስነ ምግባሩ ጥሩ ነው ወይ ዋሾ አይደለም ወይ የሚለውን ነገር እሱን የምናይበት ነገር ነው። አንዳንድ ጊዜ አንዳንድ ነገር ሰዎችን ልናደምጣቸው የማንፈልጋቸው ሰዎች አሉ። ምን ማለት ነው? ኤቶሱን አጥተዋል ማለት ነው። ያ ሰው ለእኛ እንደ ክሬደንሻል ወይም ደግሞ ሪሊያብል ታማኒ ሰው አይደለም ማለት ነው። ሌላው ፓቶስ የምንለው ነ ነገር ነው። ፓቶስ የምንለው በቃላት አመራረጥ፣ ያረፍተ ነገሩ አሰካክ፣ የእጁን የሚያወራጭበት መንገድ፣ ፊቱን ቅጭም እያደረገ ምናምን ወይ ድምፁን ደግሞ ወደላይ ላይ ወደታች የሚያደርግበት የሚባለው የፓቶስ የሚባለው ነገር ነው እና ፓሽን የሚለው ቃል የመጣው የእንግሊዝኛው ቃል ከዚህ ግሪክ ቃል ነው። እና ፓቶስ ስንል ፓቶስ ያስፈልጋል ስናምርክን ምክንዊ አይነታችንን ወይንም ደግሞ ሎጂካችንን ስናቀርብ ስሜት ያስፈልጋል። የድምፅም ሆነ የፊት የፊትም ሆነ የእጅም ሆነ የተለያየ አካል ውዝዋዜዎችን የምናረጋቸው ነገሮች ሁሉ ያስፈልጋሉ። ስለዚህ እንግዲህ የጥንት ግሪካውያን ራሱ ሎጂክን ሲፈጥሩት ከፓቶስን ከሎጎስ ጋር አብረው ነው። እንግዲህ ኤቶስ፣ ፓቶስ፣ ሎጂክ፣ ሎጎስ እያለ ነው። ስለዚህ እንግዲህ ምን ማለት አይደለም የሚለው ነገር አንደኛ ጭቅጭቅ ማለት ንትርክ ማለት አይደለም። እንካሰላንቴ አይደለም። ሌላው ደግሞ ምንድን ነው ስሜትንም የሚገድል ነገር አይደለም ማለት ነው። አንዳንድ ሰዎች ደግሞ ና ምክንዩ ወይም ሙጉት ሆነ ብለን ሰዎችን ለመቀጥቀጥ ወይም ሰዎችን ለማሳጣት፣ ድካማቸውን ለመግለጥ፣ ገበናቸውን ለማጋለጥ እንዲህ የፈለግን የሚመስል ሰዎች አሉ። ያም ትክክል አይደለም። አላማው እሱ አይደለም። አላማው እውነትን ከውሸት እንዴት አድርገን ነው አገናዝበን፣ እንዴት ነው ነቅሰን የምናወጣው አለ አይደል? አመራምረን እንዴት ነው እውነት አሁን ቁጭም ልናደርግ የምንችለው የሚለውን ነገር የሚያ ስለዚህ ምን ማለት አይደለም የሚለው ይህንና ናህል ካልኩኝ ምን ማለት ነው ደግሞ የሚለውን ነገር እንመልከት። እንግዲህ ስና ምክንዩ ብለን ስንል አሁን የታዋቂው የግዕዝ ምሁር አለቃ ኪዳን ወልድ ክፍሌ መጽሐፋቸው ላይ የእሳቸውን መጽሐፍ ላይ ነው ያገኘሁት ስና ምክንዩ የሚለውን ነገር። መከነያ የሚለውን የግዕዝ ቃል ነው እሳቸው የተጠቀሙት መከነያ ከሚለው የዘራ አንቀጽ ነው የሚወጣው መከነየ ማለት ደግሞ ምክንያት አቀረበ፣ ማስረጃ ሰጠ ማለት ነው ብለዋል። እና እንግዲህ ሎጂክ እኔ አይደለሁም መጀመሪያ ይህንን ቃል በአማርኛ የተጠቀምኩት። አዎ ማርኪዝም ሌኒዝም መዝገበ ቃላት ነው መጀመሪያ ይህንን ነገር ለሎጂክ ለሚለው ነገር ስና ምክንዩ የሚለውን ቃል የተጠቀመው። እና እንግዲህ ስና ምክንዩ ምንድን ነው ማለት ነው? ሁሉም ሰው እንግዲህ ሀሳብ አለው፣ ሀሳቡን ሙግቶች አሉት፣ ድምዳሜ አለው አይደለም። አንድን ነገር ለማስረዳት አንድ ነገር ትክክል መሆኑን ለማሳወቅ ሲፈልግ የምጉት ነጥቦች ፕሬሚስ የምንለው ነገር አለ፣ ድምዳሜ ደግሞ አለ ኮንክሉዥን የምንለው ነገር አለ። እንግዲህ እነዚህን ይዞ ነው ማለት ነው። ዝም ብዬ ግን ለምሳሌ የምጉት ነጥብ የሌለው ዝም ብዬ ድምዳሜ ብቻ ከሆነ የምናገረው ነገር እሱ ምጉት አይባልም አስተያየት ነው የሚባለው። ዶክተር ተስፋዬ ሮበሌ ናቸው የሰማችኋቸው፣ ቀደም ብዬ ያስተዋወቅኩት መጽሐፍ ደራሲ። ወደ ሙሉ ወጋችን ልውሰዳችሁ። መንደርደሪያውን ራሱ ኋላ ላይ የምንመጣባቸውንም ሀሳቦች ገፋ አድርገው ይሄደዋል። የክርክርን ባህል ጠቀስ አድርገዋል ዶክተር ተስፋዬ በማህበረሰባችን ውስጥ እንደ ክርክር ክርክርን ወይም ሙግትን እንደ ጭቅጭቅ የመውሰዱ ዝንባሌ ለትምህርት ለመማር ለሚረዳ ነገር ከሚደረገው የራቀ ማስመሰላችን ምናልባትም አሁን ጎላ ብሎ ከሚታዩ ችግሮቻችን ጋር ተያይዘው ምንመሰክረው ይመስለኛል። ፖለቲከኞች ብቻ አይደሉም። በቅጡ ሀሳብን አቅርቦ ከመሞገት ይልቅ ዘለፋና ስድብ፣ ከኛ የተለየ ሀሳብ ያለውን ሰው በሀሳብ ከማሸነፍ ይልቅ ወደ አተካራ ውስጥ የመግባቱ ዝንባሌ ይሄንን ነገር በቅጡ ካለማወቅ ጋር ይገናኛልና እስኪ ያዛምዱልኝ። በእርግጥ ባህላችን ደግሞ ቀድሞ ከዚህ ርቆ አይመስለኝም። በዛሬ በመድረክ ላይ እንደ ትርኢት የምንመለከታቸው በላል በልሃን የመሰሉ የቆዩ ልማዶች እንዳሉ እርግጠኛ ባልሆንም በሌሎች ቋንቋ ተናጋሪዎች ወይም ባህሎች ውስጥም የሚዘወተሩ መንገዶች ሊኖሩ ይችላሉ። እኔ አንዱን የማውቀውን ያነሳት እና ምንድን ነው ይህም የመሟገጫ ሀሳብ አምጥቶ ያን ሀሳብ በቅጡ ከሚከራከረው ሰው ጋር መሟገት መቻልን ከመፍራት ወይም በሌላ አቅጣጫ ከማየት ጋር ያደረሰው? እንዴትስ ነው ወደ ትክክለኛው መንገድ መመለስ የምንችለው? የእርስ መጽሐፎች ውስጥ ሀሳቦችን እንመለከታለን። ይሄ መቼም እንደምታውቀው በጣም ትልቅ ጥናት የሚፈልግ ነገር ይመስለኛል። ለምንድን ነው አሁን የምዕራባውያኑን ባህል ስንመለከት የመጠየቅ ባህል ነው፣ የመመራመር ባህል ነው እንደው በቃ ጥያቄ መቆሚያ የለውም። አፍንጫ የሚነካ ማለት እንደ ግርግዳ የሚዘጋ አይነት ጥያቄ የለም። ሰዎች ጥያቄ ይጠይቃሉ እና እንደውም እኔ አንዳንድ ጊዜ ዝም ብለን የተቀበልናቸው ከአሁን በኋላ እነዚህ አይጠየቁም ብለን ያልናቸውን ሁሉ በጥያቄ ውስጥ ይከታሉ። እኛ ጋር ለምንድን ነው ይሄ ነገር የሌለው የሚለው ነገር እኔም ብዙ ጊዜ የምጠይቀው ነገር ነው። እኔ እዚህ ሀገር ከመጣው በኋላ በጣም የገረመኝ ነገር በትምህርት ቤት የማየው ነገር ፈረንጆቹ በጣም የመጠየቅ ጠንካራ ባህል አላቸው እና የመሟገት ባህል አላቸው። በጨዋነት የመሟገት ባህል አላቸው። የአንተ ትክክል ነው ወይስ የኔ ትክክል ነው፣ በምንድን ነው የምናውቀው ብለው በጣም በጨዋነት የመከራከር እንትን አላቸው። እኛ ጋ ደግሞ ጥያቄ ካበዛህበት አንድ ሰው እንደጠረጠርከው አላደለም፣ አንተ ወስላታነህ ወይ ወይም ውሸት አምዋሽ ሆነህ ብለን እንዳልነው አይነት ነገር የሚገምት ሰው አለ። ብዙዎቻችን እንደዛ ነው። ምን ገምተው አሁን እኔ ልጆች አሉኝ እና አንድ ቀን አንዱ ልጅ ዮናታን የሚባለው ልጅ ምን አለኝ። ልቀጣው ፈለኩኝ እና እንደው በቃ በጣም ተቆጥቼ ተነሳው፣ ማለት ልቀጣው ማለት ነው እና ቀበቶ ይዤ ተነሳው እና ምን አለኝ፣ ቆይ ግን ከመማታትህ በፊት እንነጋገር አለኝ እንነጋገር ምናምን አለኝ እና በኋላ አይደለም አልኩት። እንደ በቃ ተቆጣው። ምንድን ነው የምንነጋገረው ብዬ ተቆጣው። አይ እንናገ ምትመታኝም ከሆነ አለኝ፣ ምትመታኝም ከሆነ እንነጋገር። እኔ ግን እኔ ትክክል ነው ብዬ አልልም ያለ የምታረገው ነገር ምናምን ብሎ ብዙ ሊሟገተኝና ትንሽ በረድኩኝ። በክርክሩ መካከል ትንሽ ስሜቴ እየረገበ መጣ እና እንደዛ እኛ እንግዲህ አስተዳደጋችን እንደዛ አይደለም እና እኔ ይሄ መቼም ከኔ ከኔ ከመጽሐፉም አቅም በላይ ይመስለኛል። ይህ ጥናት በጣም የሚፈልግ ነገር ይመስለኛል። በፖለቲካውም ብትሄድ በሃይማኖቱም ብትሄድ በሳይንሱም፣ በማህበራዊ ሳይንስም በተለያየ ቦታ ላይ ስንመለከት ሰዎች የመደማመጥ በጨዋነት የመከራከር ነገር ብዙ የለም እና ይሄ በጣም በጣም በእውነት ይሄ የባህል ታድሶ ሁሉ ያስፈልገናል ብዬ ላለው በዚህ ነገር ጥናቶች ማስተር ቲሲሶች ቢሰሩ፣ ዶክተራል ዲዘርቴሽኖች ሁሉ ቢጻፉ ትልቅ ትልቅ ርዕሰ ጉዳይ ይመስለኛል። ጠቀሜታውን ቀረብ አድርገው በመጽሐፉ ይመለከታሉ። አሁንም ጠቀስ አድርገውታል። ለአስተሳሰብ ስምረት የባህል ታድሶ እድገት፣ ይልቁንም ደግሞ በገዛ ቋንቋ ይህን ስና መክንዩን መማር የሚኖረውን ጠቀሜታ በምሳሌ ያስረዳሉ። በሌሎች ሀገሮች፣ በአውሮፓ በመጽሐፉ ይተነትናሉ። ተግባራዊነቱ ጋርም ያዛምዳሉ። እስኪ እሱን ገፋ እናደርግ። ምናልባትም ጠቀሜታውን ባጎላን ቁጥር በዚህ ሰዓት የሚከታተሉ አድማጮቻችንም እንዲነጋገሩ እንዲወያዩበት ነው እና ዛሬ ዛሬ በሚያስደነግጥ ሁኔታ ስድብ ቀላል ሆነዋል። የተለየ ሀሳብ ያለውን ሰው ወዲያውኑ በሌላ ነገር መፈረጅ ነው። ሀሳቡን የሚያሸንፍ ነገር ቀደም ብለን እንዳነሳ ነው ማሸነፍ አይደለም እና ሰከን ብሎ በሀሳብ ማሸነፍ አማራጭ መሆኑን ማየት ይቻላል። ብዙ የሚያከራክሩ የሚያወዛግቡ፣ የጠበቁ ጉዳዮች እንዳሉ እረዳለሁ። እስኪ ምሳሌዎቹን እንግፋ። እንዳሉት ጥናት ሊጠይቅ ይችላል። የባህላችን ጉዳይ ግን በመጽሐፉ በዝርዝር ሄዱበት ስላለ አንዳንዶቹን እያነሳን እንመልከት። አድማጮች ከዶክተር ተስፋ ሮበሌ ጋር የጀመርነው ወግ አላበቃም። የሙግት አደረጃጀት፣ ወግ ያለው ክርክር እንዲሁም እውነትና ጥያቄ በሚቀጥሉት ተከታታይ ውይይቶቻችን ውስጥ የሚመለሱ ጭብጦች ይሆናሉ። እንግዲህ አይና መስግኘ ወደ ተከታዩ ዝግጅት ልውሰዳችሁ፣ በዜማ እንሸጋገር። እስ ባልተለየው በዚህ ወቅት ለመሆኑ ምን ይናፍቆታል ቢባሉ ምን ይመልሳሉ? በመግቢያ የወረወርኩት ጥያቄ ነበር። በያላችሁበት ከትንሽ እስከ ትልቁ የየበኩላችሁን አንስታችሁ ጥላችሁ ይሆናል። ከራሳችሁ ምልልስ የያዛችሁም ትኖር ይሆናል። ታዲያ ያን የናፈቀን ነገር ቀላል ይሁን ከባድ፣ ናፍቆት የሚባለው በራሱ ይህ የሚወዱትን ለጊዜው ካጠገብ የሌለን ነገር አሁን የማግኘት ወይም ደግሞ እውን ሆኖ ለማየት የመፈለግ ትኩስ ስሜት ትልቅ መሆኑን እናውቃለን። እንዳለንበት ቦታና ሁኔታ እንደ ናፍቆቱ ብርታት ይለያይ ይሆናል እንጂ ሁላችንም በየፊናችን የምንናፍቀው ወይንም አብዝተን የናፈቅነው ነገር አይጠፋም። በዚህ በዩናይት ስቴትስና ወረርሽኙ በጠናባቸው አካባቢዎች ብዙዎች ቅድመ ኮቪድ የተለመደና ያን ያዘቦት የምንለውን ሕይወት ሊሆን ይችላል የናፈቅ ነው። የእሁዱ ፕሮግራምህ የዘወትር ተከታታይ ነኝ ያሉን አድማጫችን አስተያየትን ለዚህ የቀረበው ይመስላል። ለምን ያህል ጊዜ እንደሆነ ባላውቅም ጠፍተህ ሰንብተሃል፣ ራዲዮ መጽሔት ፕሮግራምህም እንዲሁ ያሉኝ አማን የተባሉት እኚሁ የራዲዮ መጽሔት አድማጭ ናቸው። ሰላምና መረጋጋት፣ በሰላም ውሎ የመግባት ዋስትና ማግኘት ፍጹም ተፈጥሯዊ የሆነውን ያህል ዛሬ ዛሬ ግን በእጅጉ የራቀን ይመስላል። ይቀጥላሉ አማን እኔ ባልኩ መንገድ ነው የምትኖረው፣ ለማለት የሚንደረደረው በርክቷል። ይባስ ብሎ የመኖር ፍቃድ ሰጪና ከልካይ ሊሆን የሚደረደርም አለ። አንዱን አለፈ ብለን ትንፋሽ ውስጥን ሳንጨርስ ሌላ በደል፣ ሌላ ክፋት ብቅ ይላል። የአገሬ ሰው ሊነጋ ሲል ይጨልማል የሚለውን ማመን ፈለግኩ። እንዴት እንደሚሆን ግን በውል ባላውቅም ማብቂያው እንደተቃረበ ሆኖ ይሰማኛል። በግሌ የፕሮግራምህ ተከታታይ ነኝና ድምፅህን በመስማቴ ደስ ብሎኛል። ይህን ያለንበትን ዓለም የሚመለከተውን ጨምሮ ወደ ተሻለ የሚወስድ መንገድ የሚያሳይ አመዛዛኝ ጋዜጠኛ የሚሹ አሻግሮ ለማየት የሚያግዙ ምልከታዎች የሚናፍቁ ብዙ ብርቱ ጉዳዮች አሉንና በጉጉት እንጠብቅሃለን ሲሉ ደምድመዋል። አማን አድማጫችን፣ አማን ውይይት ለሚያጭረው ሐሳቡና ለመልካም አስተያየቱ አመሰግናለሁ። ሶፊያ የማንና አንድ ቃል አንድ ቃል የብዕር ስም መሆን አለበት። ሁላችሁንም ለላካችሁ ልን አስተያየት ምስጋና ይደርሳችሁ። የመጽሔቷ ቤተኛችን የሚከፋለ በአገር ጉዳይ ተሟጋችነታቸው የሚታወቁትን የአንጋፋውን ምሁር የፕሮፌሰር መስፍን ወልደማርያምን ዜና ዕረፍት ተከትሎ የህይወትና ስራቸውን በራዲዮ መጽሔት መዘከር አስመልክተሽ የጻፍሽልንንና ድምጽህ መጥፋት ውስጥ በደህና ነው ውስጥ ላደረሽኝ መልእክትም አመሰግናለሁ። እርግጥ ነው በግል ጉዳይ ሳቢያ ለጥቂት ሳምንታት አልነበርኩም። አሁን ተመልሼ አለሁ። ሁላችሁንም የተሳተፋችሁ መልእክቶቻችሁን ያደረሳችሁን በሙሉ አመሰግናለሁ። እግዜር ስጥልኝ። ኮቪድ-19 የጥበብ ቤቶችን በሮች ገርበብ ባደረገባቸው በነኚህ ያልተለመዱ ወራት የጥበብና የጥበበኞቹ እጣ ምን ነበር? አመሰግናለሁ ለተጫወቱልን ክራር። በክራር መጀመር ግሩም ነው። ድምፃዊ ወይም ሙዚቀኛ ያመጣው ሊመስል ይችላል። ለአድማጮቻችን ይሄ ክራር መኖሩ ወዲሁም ደግሞ የኪነ ጥበብ ሰው ጋብዘህ አንቱ እንዳትል ብሎ ሊጠብቁኝ ይችላሉ። ዶክተር ሄራን ሰረቀ ብርሃን በድጋሚ እንኳን ወደ ራዲዮ መጽሔት ወደ ዝግጅ ክፍላችን ብቅ አሉ። በስልኩ መስመር በርቀት እንዲሆን መልሰን ተገናኝተናል። ከብዙ ጊዜ በኋላ እንኳን ደና መጡ። እንኳን ደና ጠበቀኛ ሉላል የስነ ጥበብ ፍቅር እና ጉዟችን ተመሳሳይ ነው። ብዙ ዘመን ወዳጅ ጓደኛ አይነ መልሰን ደሞ አሁን እዚህ ጋር መገናኘታችን በጣም ደስ የሚል ነው። ለግብዣው አመሰግናለሁ። ብዙዎች በቤት ውስጥ ባሉበት አለም ጠየም ባለ ስሜት ውስጥ እያለፈች ባለበት ቦታ ነው ልብ የሚኮረኩር የክራር ድምፅ ምናልባትም ስለ ሙዚቃ ብቻ ሊመስል ይችላል። በዚህ በዋሽንግተን ዲሲ መንግስታዊ አስተዳደር ውስጥ እርስዎ የሚሰሩበት መስሪያ ቤትን ስራ በዚህ በኮቪድ ዘመን ደግሞ በአካባቢው ስነ ጥበብን የሚመለከቱ መስሪያ ቤትን የሚመለከቱ ስራዎች በምን መልኩ አሉ? እንዲሁም ወደኋላ እንመለስና እና የገዛ ልምዶን አንቱ እያልኩ መቀጠሌ እንግዲህ ኃላፊነቱና ስራው ያመጣው መሆኑን አድማጮች ከአንጻር እንዲረዱ ተስፋ አደርጋለሁ። ዶክተር ሄራል እስኪ በትውውቁ እንጀምር። ማን እንደሆኑ የገለጽኩትን ያህል ዋሽንግተን ዲሲ ብያለሁ። የሚሰሩትን ስራ መስሪያ ቤቶን፣ ስራዎቻችሁን ቀስ እያልን ደግሞ በዚህ ሰዓት ምን ቀለም እንዳለው ለአድማጮች እናስተዋወቅ በጣም በጣም አመሰግናለሁ አሉላ። ስለ ስነ ጥበብ ስለ ኪነ ጥበብ ያለህን ፍቅር በዚህ መንገድ እየተከታተልክ መቀጠል ደግሞ ሌላ ትልቅ ስጦታ ነው ለእኛ ሁላችንም፣ በዚህ አመሰግናለሁ። ምን ያለሁበት መስሪያ ቤት የዲሲ በዲሲ ስቴት ስላልሆነ እንደ ዲስትሪክት ስለሆነ የሚቆጠረው የዲሲ ኮሚሽን ኦን አርትስ ኤንድ ሁማኒቲዝ ይባላል በእንግሊዝኛ በቋሚነት ለስነ ጥበብ የገንዘብ ግራንት የሚሰጥ ነው መስሪያ ቤቱ። በተጨማሪ ደግሞ ፕሮግራሞች ያዘጋጃል፣ የስነ ጥበብ ትምህርት ፖሊሲ ላይ ይሰራል እና በሎካልም በስቴትም ደረጃ እንዲሁም በብሔራዊ ደረጃ አሜሪካ ውስጥ ላለ እንደ ዋና እንግዲህ በእንግሊዝኛ ስቴት አርትስ ኤጀንሲ ነው የሚባለው። የዲሲ ስቴት አርትስ ኤጀንሲ ነው። ይሄ በቦርድ ይመራል። ቦርዱ አስራ ስምንት የሚሆኑ ሰዎች ናቸው። መስሪያ ቤቱ እራሱ ደግሞ ወደ ሰላሳ አምስት ያህል ሰራተኛ ያለው ነው እና በአብዛኛው ከስነ ጥበብ ጋር በተያያዘ ምንም ነገር ላይ ይሄ መስሪያ ቤት አንድ እጅ አለው ወይ ገንዘብ ማበርከት፣ ወይ ፕሮግራሞች በመምራት ወይ ፖሊሲ ላይ በመሳተፍ። ሀምሳ አንድ ወይ ሀምሳ ሁለተኛ ዓመቱን ይዟል አሁን መስሪያ ቤቱ ከተጀመረ። የቆየ መስሪያ ቤት ነው የምናወራው። ምናልባት በኢትዮጵያ ለማነጻጸር ምሳሌ የሚሆን የለንም። ለስነ ጥበብ ማበብ የቆመ የስነ ጥበብ ሙያ ውስጥ የተሰማሩ ግለሰቦች ድርጅቶችን በቀጥታ በገንዘብ ጭምር የሚረዳ መንግሥታዊ ድርጅት ነው። ሌሎች ስራዎቻቸውን መልከት አድርጌ ያለው ህብረተሰቡ ዘንድ ጥበብ ቦታ እንዲያገኝ ወቅት እየጠበቁ የሚዘጋጁ የተለያዩ ዝግጅቶችን ማስተባበሩን ጨምሮ ትሰራላችሁ። ዋሽንግተን በዩናይት ስቴትስ ምናልባትም ከኒውዮርክ ቀጥሎ ትልቁ የጥበብ መናሃሪያ ነው ማለት ይቻላል። በጣም ትልልቅ ገናና ድርጅቶች አሉ ሼክስፒር ቲያትርን የምንሰሉ ቁጥር ስፍር የሌላቸው የስነ ስዕል ሙያ ባለሙያዎች ያሉባቸው ብዙ መስክ ነው እና ዶክተር ሄራን ያለንበት አለም በተለይ የድባብ ውስጥ እያለፈ ያለበት ጊዜ ነው። የትኛውም የዓለም ጫፍ በኮቪድ አስራ ዘጠኝ ፈተናዎች ማንም አልተገላገለም። ተስፋ የሚደረግባቸው መንገዶች ቢኖሩ አሁንም አብዛኞቻችን ከቤታችን እየሰራንበት ያለ ነው። ሁለተኛ ዙር ኮቪድ ከፍ ያለ ጉዳት ያደርስ ይሆናል እንዴት እንለፈው የሚባል የሚሰጋበት ነው። እንዲህ ባለበት ጊዜ ውስጥ በአንድ ወገን ስነ ጥበብ ሰዎች በውጥረት ውስጥ በሚያልፉበት ጊዜ ትልቅ ፋይዳ አለው እና ህይወትን ከከበደ ፈተና ለመታደግም፣ የተሻለ ጊዜ ለማሳለፍም ትልቅ ፋይዳ አለው። በአንጻሩ ደግሞ ኮቪድ ያን የማይፈቅድ ነው። የአደባባይ ነገሮችን የከለከለበት ብዙ ዝግጅቶች የማይካሄዱበት ነው። ይሁንና በዚህ ውስጥም ስራዎችን ጠባይ ቅድም ጠቆም አድርገዋል። በዚህ የኮቪድ ጊዜ ግን ምን አይነት ነገሮች እየሆኑ ነው? ስራዎች ጨርሶ ቆሙ? ምን ላይ ነው ያለው? አገር ምን እየሆነ ነው? የስነ ጥበብ ባለሙያዎች ምን እያደረጉ ነው? እንዴት እየኖሩ ነው? የስነ ጥበብ ባለሙያዎች ልዩ ልዩ አይነት ኮቪድ በልዩ ልዩ መንገድ ነው የቀየ ሰው ህይወታቸውን። የቲያትር ባለሙያዎች አብዛኞቹ በቲያትር ቤት ወይ በመድረክ የመድረክ ስራ የሚሰሩ ቦታዎች በጣም በከባዱ ተመተዋል። ይሄ ማለት እንግዲህ ቲያትር ቤቶቹ ራሳቸው ገቢ ማጣት ከዚያ ደግሞ ቲያትር ሰራተኞች፣ የመብራት ስራ የሚሰሩ፣ የመድረክ ዝግጅት የሚሰሩ፣ የአልባሳት ስራ የሚሰሩ፣ በዚህ ሀገር እንግዲህ ጊግ ኢኮኖሚ ይባላል። ይሄ በአጫጭር ስራ የሚተዳደሩ ስለ ጥበብ አጋዥ አጋዥ የሆነ በዙሪያው የሚካሄድ ይሄ ስል ደግሞ ትንሽ ስራ አይደለም በዚህ ሀገር ደረጃ ለምሳሌ ሼክስፒር ቲያትር ቅድም የጠቀስ ነው። አንድ የመድረክ የመድረክ ትይዩ እና የመድረክ ሲነሪ እና ሴት አፕ ሲሰራ ለአንድ ቲያትር ሲሰሩ ከአንድ ሚሊዮን ብር ያነሰ አያወጡም። አንዴ ለአንድ ቲያትር ለአንድ ፕሮዳክሽን ከዛ በኋላ ይጣላል። ያ እና በጣም በጣም ከታየ በኋላ የተወሰነ ጊዜ በኋላ ይቀራል። ከታየ በኋላ እንደገና የሚጠቀሙት አይሆንም። ለአንድ ቲያትር የሚፈጠር ነገር ነው ያ፣ ሁሉም ነገር ዲዛይኑም፣ መብራቱም ስራ እና ይኸው እንዳለ ስቴጁ ላይ የሚመጣው ነገር በሙሉ ለአንድ ጉዳይ ነው የሚሰራው። ብዙ ባለሙያዎችን ያሳትፋል። በጣም ብዙ ብር ይወጣበታል። እና እነሱ ሁሉ ናቸው እንግዲህ ቲያትር ቤት ተዘጋ ሲባል፣ ያው ሁሉ ሰው ነው በዛ ጉዳይ የሚመታው። ሙዚቀኞች፣ ለምሳሌ ከተማ ውስጥ ያሉ አብዛኞቹ ሙዚቃ ሙሉ ለሙሉ በቲያትር ቤት የማያሳዩ ከሆነ ደግሞ በየ የሙዚቃ ላይቭ ሙዚቃ የሚያሳይበት የሚያሳዩበት ቦታዎች አሉ። የምግብ ቤቶች ወይ፣ የጃዝ ክለቦች ወይ፣ እንዲህ የሆኑት አልነበሩ። አብዛኞቹ አልቻሉም፣ ተዘግተዋል። ሙዚቀኞቹም እንደዚሁ ቤት መዋል ግድ ሆኖባቸዋል። የተወሰኑት በፌስቡክ ላይቭ ስትሪም እያደረጉ አንዳንድ ሶሻል ማህበራዊ ሚዲያ ፕላትፎርሞች ሙዚቃ የማቅረብ መንገድ እየተጠቀሙ ትንሽ ገቢ ማንቀሳቀስ ችለዋል ማስገባት ችለዋል። ሰአሊያን እና የጽሁፍ ስራ የሚሰሩ ያው ስቱዲዮዎቻቸው ካልተዘጉ የግል ስቱዲዮ ካላቸው የመጻፍና የስዕል ስራ ሞሮ ለስ መቀጠል ችሏል። ሌላው ምንም እንደውም በተሻለ መንገድ እየተንቀሳቀሰ ያየሁት እኔ ይሄ የፐብሊክ አርት የሚባለው ዘርፍ ነው። ይሄ እንግዲህ በየ ሰፈር በየቦታዎች፣ በየህዝብ የሚገናኝበት ወይ ህዝብ የሚያልፍበት ቦታዎች ላይ የሚሰሩ የስዕል ዝግጅቶች ሁልጊዜም ቋሚ ሆነው የሚሰሩ ናቸው ከከተማው ኮንስትራክሽን ጋር የፓብሊክ አርት ለምሳሌ የግርግዳ ሚውራል ስዕሎች እኛ ራሳችን ሁለት ሶስት አሰራን። አሁን ባለፈው በዚሁ በኮቪድ ዘመን የተወሰኑ አርቲስቶች ናቸው የሚሰሩት ግን አብረው አንድ ለምሳሌ የሴቶችን የመቶኛ ዓመት የመምረጥ መቻላቸውን በማስመልከት ሰፍሬጅ እንትን ፈቃድ የመምረጥ ፈቃድ አገኙት የተባለበት መቶኛ ዓመት ስለሆነ ይሄንኛው ሶስት ሴት አርቲስቶች አሁን ያለፈው ሳምንት የተመረቀ ሶስት ሴት አርቲስቶች አንድ ትልቅ ግርግዳ ሚራል ስዕል ሰርተው አደረሱ። ስለዚህ ውጪ የሚሰራ እስከሆነ ድረስ ስካልፕቸርም ወይ ልዩ ልዩ የአርት እንትኖች እየተሰሩ ነው። ውጭ ግለሰቦች የሚሰሩት ነው። ከሰዎች ጋራ ብዙ ግንኙነት አይኖራቸው አይኖርም። ውጪ ነው ውጭ ነው። አርቲስቶቹ እርግጥ ተወዳድረው ምን ብለው ነው እዛ የሚደርሱት? ዝም ብሎ የሚደረግ ነገር አይደለም። ብዙ ውድድር አልፈው ነው እዛ የሚደርሱት። እና የእኛ መስሪያ ቤት ከተማ ውስጥ ለሚሰሩ እንዲህ አይነት ስራዎች ደግሞ ይሄንን ስልህ ደግሞ በጣም ብዙ ጥናት ይደረጋል። ዝም ብሎ አንድ ቦታ እዛ ሀገር ግርግዳ ላይ ይሰራ አይደለም። ብዙ የአካባቢውን ተሳትፎ፣ አንድ ሰዓሊ አንድ የፓብሊክ አርት ሰዓሊ ይሄንን ስዕል ሰራ ነው ብሎ ሲነሳ የአካባቢውን፣ የቀበሌውን፣ የመንደሩን፣ የምኑን ብዙ ደረጃ ተሳትፎና አዎንታ እሺ ማለታቸው ይጠየቃል እና ብዙ እንትን ይሄ የፈቃዶች ማውጣት አለበት። ብዙ የህብረተሰቡ፣ የአካባቢው የዛ ኮሚዩኒቲ እንትን ያስፈልጋል። እሺ ማለት ያስፈልጋል። ህንፃውንም ህንፃ ላይ ከሆነ የሚሰራ ለምሳሌ የህንፃውም ኃላፊ እሺ ማለት አለበት። እንዲህ እንዲህ እያለ ብዙ አንድ ሠዓሊ ይህንን ፕሮጀክት እሰራለሁ ሲል እንደ መወዳደሪያ ማመልከቻ የሚያቀርበው ነገር ብዙ ነገር አለው በውስጡ። እኛ ደግሞ እንዲህ አይነት የከተማውን የፓብሊክ አርት እንሰራለን ወይ ደግሞ ፋንዲንግ እናቀርባለን የምንል ደግሞ በከተማ አርኪቴክት፣ ከተማ ፕላነር እናስጠናለን። ለምሳሌ አሁን የአምስት አመት ፕላን ለማስወጣት እያጠናን ነው እና እነዚህ ሰዎች እነሱም ተወዳድረው ጨረታ ገብተው ምን ብለው ነው የሚቀጠሩት? ግን አሁን ለምሳሌ ትልቁ ነገር እዚህ መወራት ያለበት ነገር አሉላ ለምሳሌ እዚህ ከተማ ዋሽንግተን ዲሲ ፌደራል ከተማም በመሆኑ የአገሩም ዋና ከተማ በመሆኑ ብዙ የታሪክ የያዙ ታሪክ አዘል የሆኑ በጣም ደግሞ ለጥቁር መብት እና ለጥቁር ታሪክ ጥሩ ትውስታይ የሌላቸው ሁሉ ብዙ ብዙ ስታችዎች አሉ ከተማ ውስጥ እና በዚህ ጊዜ ፓብሊክ አርት ምን ማለት እንደሆነ በጣም ማሰብ ያለብን ጊዜ ነው። ስለዚህ እነዚህን እነዚህን ሁሉ ነገሮች የማሰብ ፖሊሲው ምን ይመስላል ወደፊት ምንድን ነው የሚፈለገው? ማን ናቸው አርቲስቶቹ የሚሳተፉት? እዚህ ላይ የማን ድምፅ የማን የማን የታሪክ ዘርፍ ነው የሚታየው በከተማው ውስጥ የሚለው ላይ ብዙ ንግግር እና ብዙ ውይይት ይደረግበታል። አድማጮች ከዶክተር ሄራን ሰረቀ ብርሃንም ጋር የጀመርነው ወግ አልተቋጨም። በግል ህይወታቸው ቀደም ሲል በሰሯቸው ስራዎች ጉዳይ ዙሪያ ሰፊ ውይይት አድርገናል። ተከታዩን በሌላ ፕሮግራም አቀርባለሁ። የሁለቱንም እንግዶችን ሙሉ ዝግጅቶችም ሙሉ ምልልሶችንም በድረገጻችን ላይ እናኖራለን። ለአሁኑ ዶክተር ሄራን ሰረቀ ብርሃንን ለጊዜያቸው አመሰግናለሁ። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። የንጉሴ አክሊሉ መስኮት ሲከፈት ንጉሴ አክሊሉ የኮቪድ ሰሞናት ትዝብቱንና እንዲሁም የባለሳምንት ገጣሚውን ይዞ በቅላል ወይ ጉድ በኮቪድ ርቀት ጠብቆ አለመሄድ አብሶ ተቀራርቦ መጓዝ በኮሮና ለመያዝ ምቹ ነው አሉ። ለኮቪድ ወይ ጉድ እሑድ እሑድ እድርም ቀረ በኮቪድ በስፋት መደገስ በእኔ ሞት ብሎ መጎራረስ ሰርጎ ልጅ መዳር ማብዛት የሞት ተስካር ከአንድ ጽዋ መጎንጨት ችርስ ብሎ ማጋጨት ልስፈን ብሎ ማፏጨት እጅን ዘርግቶ መጨበጥ ጠጋጠጋ በሉ ብሎ መቀመጥ ራስን ለኮቪድ ማጋለጥ ስለሆነ ጠንቀቅ ታሞ ከመማቀቅ አስቀድሞ መጠንቀቅ መመሪያን ጠብቆ ከጤና ጋር መዝለቅ። አድማጮቼ የዛሬ እንግዳዬ ትግሥት ትባላለች። በሙያዋ መሐንዲስ ናት። ኢንጂነር ወዲህ ባለቅኔ ገጣሚ ሰምና ወርቅ ተርጓሚ በጽዋ ማኅበር ታዳሚ በየአብያተ ክርስቲያናቱ ያሉትን የሰንበቴ የማህበራት አይታ ኖሮ ማን ነው ባለ ሳምንት ትለናለች ትዕግስት። ባለ ሳምንት ማን ነው ባለ ሳምንት? የእናታችን ወዳጅ ጽዋ የሚያሰናዳ ዝክሩን የሚያበጃጅ ማን ነው ባለ ተራ? እኔ ነኝ ይበለኝ በኩራት ሳይፈራ ጠብቆቱን ያዝ ቃል ኪዳንም ይዝራ። ማን ነው ባለተራ፣ የምንጠጣው ጽዋ ምን ደግሰው ማይበር ማዕረግ ያለው ነው ከልጅ ልጅ ሚዘከር! መነሻው ሩቅ ነው ጫፍ የሌለው አልፋ መነመነ ሲባል እንደ ምድር ሚሰፋ መሶቡ ሲሟረት ሲወራበት ማጣት አጥግቦ ሚመልስ አስር ገበያ ወጣት አስር ገበያ ህዝብ ሳይቆጠር ህጻን ሳትቆጠር አንስት የላቸው ተብሎ የከረረ መዳፍ የጨከነ አንጀት እኛ ያሙሴ ማዕዱ ሲያበቃ ስሀ ልባ ድግስ ስሙሩ ሰደቃ እንደ ወግ ባህሉ ስብሀት ሊያደርሱ ከጥጋብ ሰገነት በኩራት ተነሱ ስብሀት ለዘ ብላዕነ ዘንተ ህብስተ ወለዛ ስተይነ ዘንተ ጽዋ ስብሀት ወትረ በኩሉ ጊዜው በኩሉ ሰዓት ስብሀት ተብሎ ሲጨረስ ደጋሽ ተባልለት ዳቦ አላረረ ማዕዱ አቢይ ነው ያው ህብስተ መና ጠላው አልቀጠነ ከመወይነ ቃና ሁሉ ሙሉ ሙሉ ይመስላል የመልአክ ጎደሎ የሌለው የተሰፋ በልክ ከወዲያ ጥግማ ባልጠገበ አንጀት በተጣቃ ምስል በተገለለ ፊት ከጠላው ጸቤለን ከምግብ ከማዕዱ ከሙሴ ነው እንጂ ከሚያስተናግዱ ቀን ያልፋል፣ ጽዋው ዞሮ ይደርሳል። ዛሬ ከበላ ነው የታዘብ ነው ተርፏል፣ ግድ የለም ይደርሳል እያለ ይዝታል። ተመስገንን ትቷል። ማን ነው ባለ ሳምንት የኢትዮጵያቱ ልጅ ፍቅር የሚያሰናዳ አንድነት የሚያበጃጅ ያጎንበስ ይመረቅ በርከት ይበል ቀድሞ መክበር ነው እና እንዲህ የአባት ጉልበት ስሞ እንዲህ እንደወደግ ካንተን ያለ ጠላት ሀገርን ያየ በክፉ አታያየት ላይነሳ ይውደቅ መሬት፣ ደግማ ትክዳው የሚሸሸግበት ማረፊያ ታሳጣው። ማን ነው ባለ ሳምንት ያስጠምድ በአስራ ስምንት ቄጤማውን ይጎዝጉዘው ተስፋ ስንቁን የያዘው ያገኛትን በደንብ አጥንት በትንሳኤው ደግሞ እያት ማን ነው ባለ ሳምንት የምንጠጣው ጽዋ ምን ደግሰው ማይበር ማዕረግ ስላለው ከልጅ ልጅ የሚዘከል ሊከብር የወደደ ቀድሞ ይቺን ያክብር። አመሰግናለሁ ኢንጂነር ትዕግስት ጉግሳ። የዛሬ አስራ አምስት ቀን በሌላ ዝግጅት እንገናኝ። ንጉሴ አክሌሎ ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች፣ ጊዜያችንን በሚመስሉ በሚያነጋግሩ ምናልባትም ብዙ ጥያቄዎችን የሚያጭሩትን ጨምሮ በያላችሁበት የምትታዘቧቸውን የህይወትን ወደፊት አቅጣጫዎች አስመልክቶ ሀሳብ አለኝ ባጋራ ፈቅዳለሁ የምትሏቸውን ለራዲዮ መጽሔት ብላችሁ መጻፋችሁልን እናስተናግዳለን። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም ነው። የዛሬውን ግን በዚሁ ልንቋጭ ነው። አሁን የቀረን you <laughs> የስንብትን ዜማ ጀመር አድርገናል። አድማጮች፣ በዚሁ እንሰናበታለን። ለዛሬ ፕሮግራማችን ስለተከታተላችሁ እናመሰግናለን። ስለ ሕይወት በሚያነጋግሩ በሚያወያዩ የሌላውን የተለየ ገጽታ እንድናይ በሚያግዙ ሀሳቦች ላይ ተከታታይ ውይይቶችንና ፕሮግራሞችን እናቀርባለን። በዛሬ ያዘጋጀነውንም በዚሁ ማብቃታችን ነው። የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና ደሩ። የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 8 2013 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ ሰሎሞን አባተ ነኝ። አብሬያችሁ የምቆየው የኢትዮጵያ ሕዝብ ቁጥር በመጪዎቹ 30 ዓመታት ውስጥ